ትኩረት በአፍሪካ። የኮንጎ ሪፐብሊክ ህዝብ በሀገሩ ህገ መንግስት ላይ ይደረጉ የተባሉ ማሻሻያዎችን ባለፈው እሁድ ባካሄደው ህዝበ ውሳኔ ደገፈ። ከመራጩ ህዝብ መካከል 92 ከመቶ በሀገሪቱ ፕሬዝደንት የስልጣን ዘመን ላይ እንዲሁም ለፕሬዝደንትነት በሚወዳደረው እጩ እድሜ ላይ አርፈው የነበሩት ገደቦች እንዲሰረዙ በህገ መንግስቱ ላይ ይደረጉ የተባሉትን ማሻሻያ አንቀጾች በሰፊ ድምፅ ነው የተቀበለው። ፕሬዝደንት ዴኒ ሳሱ እንጌሶ ይህችኑ አራት ነጥብ አምስት ሚሊዮን ህዝብ ያላትን የማዕከላዊ አፍሪቃ ሀገር እንደ አውሮፓውያን ዘመን አቆጣጠር ከ1997 ዓ ም ወዲህ በመምራት ላይ ይገኛሉ። በአፍሪካ ለብዙ ዓመታት በርዕሰ ብሔርነት ስልጣን ላይ ከሚገኙት መሪዎች መካከል አንዱ የሆኑት የ71 ዓመቱ ሳሱ ንጌሶ እንደ አውሮፓውያን ዘመን አቆጣጠር ከ1979 እስከ 1992 ዓ ምትም ያኔ በምርጫ ተሸንፈው እስከ ወረዱበት ጊዜ ድረስ ሀገሪቱን በፕሬዝደንትነት መርተዋል። ከዚያ ለአጭር ጊዜ በሀገሪቱ የተካሄደው የእርስ በርስ ጦርነት እንደ አውሮፓውያን ዘመን አቆጣጠር በ997 ዓ ም ካበቃ በኋላ እንደገና ወደ ሀገር መሪነቱ ስልጣን በመመለስ ከዚያን ጊዜ ወዲህ ሁለቴ ምርጫ አሸንፈዋል። ብዙዎች አሁን በህገ መንግስቱ ላይ የተደረገው ማሻሻያ ዴኒስ አሱንጌሶ በሚቀጥለው አመት እንደ አውሮፓውያን ዘመን አቆጣጠር 2016 ዓ.ም በኮንጎ ሪፐብሊክ በሚደረገው ምርጫ ላይ ለተጨማሪ የሰባት ዓመት ዘመነ ስልጣን ማሸነፍ የሚችሉበትን መንገድ እንዳመቻችላቸው ተመልክተውታል። በኮንጎ ሪፐብሊክ ሁለቱ ዋነኛ የተቃዋሚ ቡድኖች ማለትም የህገ መንግስትና ዴሞክራሲ አስከባሪ ግንባር እንዲሁም ለኮንጎ ዴሞክራሲ መዳበር የሚጥረው ፓርቲ የረፈረንደሙን መካሄድና ውጤቱን ማጣጣሉንና ህገወጥ ማለቱን አንድ ከፍተኛ የተቃዋሚው ቡድን አባል አስታውቀዋል። ለረፈረንደም የጥቅምት 25 2015 ዓመተ ምህረት ሪፈረንደም ነጻም ትክክለኛም አልነበረም፣ እንዲያውም ህገ ወጥ ነው። በዚህም የተነሳ በህገ መንግስቱ ላይ የሚደረገውን ለውጥ የሚቃወሙት ፖለቲካዊና ማህበራዊ ኃይላት የሪፈረንደሙን ውጤት አይቀበሉትም ሲሚላክ ቀደም ሲል የኮንጎ ሪፐብሊክ መራጭ ህዝብ ከረፈረንደሙ እንዲርቅ ጥሪ ያስተላለፉት ሁለቱ ፓርቲዎች የሀገራቸው መንግስት ፕሬዚደንቱ ለተጨማሪ የስልጣን ዘመን እንዲወዳደሩ የሚያስችለውን በህገ መንግስቱ ላይ የተደረገውን ማሻሻያ እንዲሽር ግፊት ለማሳረፍ ሀገር አቀፍ ተቃውሞ ሰልፍ መጥራታቸው የሚታወስ ነው። ለንደን የሚገኘው ቻተም ሀውስ የሚባለው የብሪታንያውያኑ የፖለቲካ ጥናት ተቋም የአፍሪቃ ክፍል ተንታኝ ፖል ሜሊ ግልጽነት የጎደለው ረፈረንደም ለገዢው መንግስት ያደላ ነበር በሚል የህዝብ ውሳኔውን ውጤት በጥርጣሬ መመልከታቸውን አስታውቀዋል። በአጠቃላይ ሲታይ መንግስት የምርጫውን ሂደት በሚቆጣጠርባት በዚች ሀገር የሪፈረንደም ውጤት ልክ እንደተጠበቀው ነው የሆነው። ሀገሪቱ እንደ አውሮጳውያን አቆጣጠር ከ ሁለት ሺ ሁለት ዓመተ ምሕረት ወዲህ እንደተካሄዱት ሌሎች ምርጫዎች ሁሉ የአሁኑም ምርጫ ለቁጥጥር ክፍት ያልነበረ ለተቃዋሚዎች ጥሪ ንዑስን ትኩረት ብቻ የሰጠና ለገዢው መንግስት ያደላ ነው። ተቃዋሚዎች የመራጩ ህዝብ ተሳትፎ ዝቅተኛ እንደነበረ ቢናገሩም፣ መንግስት በአንጻሩ ተሳትፎ ከፍተኛ መሆኑን ገልጿል። ስለዚህ የምርጫው ውጤት ሌላ ቢሆን ኖሮ ነበር የሚያስደንቀው። ይሁንና የኮንጎ ሪፐብሊክ መንግስት በይፋ ያቀረበውን ውጤት ማጣራት የሚቻልበት መንገድ እንደሌለና ብዙ የኮንጎ ዜጎችም የህዝብ ውሳኔውን ሂደት በሀገሪቱ ዴሞክራሲያዊ ለውጥ ለማምጣት የሚያስችል ትክክለኛ ሙከራ አድርገው እንዳልተመለከቱትም ተንታኙ ፖል ሜሊ አስረድተዋል። የምርጫው ሂደት በጣም ቁጥጥር የበዛበት በመሆኑ ብዙዎች የተቃዋሚ ቡድን ደጋፊዎች በምርጫው መሳተፍ ፋይዳ ያመጣል ብለው አያስቡም። እንደ አውሮፓውያን አቆጣጠር የ2009 ዓመተ ምህረት ፕሬዝዳንታዊ ምርጫን ብንወስድ የመራጭ ተሳትፎ ከፍተኛ እንደነበረና ለፕሬዝዳንቱ ትልቅ ድል እንዳስገኘ የሚያሳይ ይፋ መግለጫ ወጥቶ ነበረ። ይሁንና ከምርጫው ቀደም ሲል በነበረው ጊዜ ውስጥ ብዙዎች የተቃዋሚ ወገን እጩዎች መሳተፍ አይችሉም በሚል አስመራጩ ኮሚሽን እጩነታቸውን ሰርዞባቸዋል። የመራጭ ተሳትፎን በተመለከተ መንግስት ያቀረበው ቁጥርም ቢሆን ገሃዱን በፍጹም የማያንጸባርቅ ነው እና መራጩ የኮንጎ ህዝብ ይህ በሀገሪቱ ታሪክ አዲስ ያልሆነው አሰራር ለውጥ አያስገኝም ብሎ በማሰቡ በምርጫው ያለመሳተፉን አዝማሚያ ነው የያዘው። የኮንጎ ሪፐብሊክ ህዝበ ውሳኔን የአውሮፓ ህብረትም ቢሆን ተአማኒ ነው ብሎ እንደማይመለከተው ከምርጫው ሂደት በኋላ አስታውቋል። በኮንጎ ሪፐብሊክ ህገ መንግስት ውስጥ ሰፍረው የነበሩት የፕሬዝደንቱን ዘመነ ስልጣንና የመወዳደሪያውን እድሜ የሚገድቡት አንቀጾች አሁን በመሻሻላቸው እንደ አውሮፓውያን ዘመን አቆጣጠር በ2016 ዓመተ ምሕረቱ ፕሬዚደንታዊ ምርጫ የሚወዳደሩት ዴኒ ሳሱ እንጌሶ የሀገሪቱ ምርጫ ታሪክ እንደሚያሳየው ማሸነፋቸው እንደማይቀር ይጠበቃል። ይሁንና ይህ ይላሉ፣ የቻተም ሐውስ የፖለቲካ ጥናት ተቋም የአፍሪቃ ክፍል ተንታኝ ፖል ሜሊ፣ ቀላል ይሆናል ብሎ በእርግጠኝነት መናገር አይቻልም። ምክንያቱም ፈረንሳይኛ ተናጋሪ የሆኑት የአፍሪቃ ሀገራት በወቅቱ በለውጥ ሂደት ላይ ነው የሚገኙት። እርግጥ ብዙ ለውጥ የሚታየው ዲሞክራሲያዊውን የመድብለ ፓርቲ ስርዓት ተከትለው መንቀሳቀስ በጀመሩት የምዕራብ አፍሪቃ ሀገራት ውስጥ ነው። ያም ቢሆን ግን ይኸው የለውጥ ሂደት በሌሎች ፈረንሳይኛ ተናጋሪ አፍሪቃ ሀገራትም ላይ ሰፊ ተጽዕኖ አሳርፏል። የቀድሞ ቅኝ ገዢ ፈረንሳይ በኮንጎ ሪፐብሊክ ባለፈው እሁድ የተደረገውን ሕዝበ ውሳኔ ውጤት ምንም እንኳን የሂደቱ ትክክለኛነት ወቀሳ ባያጣውም ደግፈዋለች። ይኸው ድጋፏ ግን ማጠያየቁ አልቀረም። ሆኖም ለዚሁ ውሳኔዋ የራሷ ምክንያቶች ሊኖሩ እንደሚችሉ ነው የቻተም ሀውስ የአፍሪቃ ጉዳዮች ተንታኝ ፖል ሜሊ የሚገምቱት። እንደሚመስለኝ እዚህ ላይ ሁለት ጉዳዮችን ልብ ልንል ይገባል። የመጀመሪያው ፈረንሳይ በአፍሪቃ ፖለቲካዊ ተሃድሶ እንዲነቃቃና እንዲከተል እያበረታታች ነው። ይሁንና ይህንን ስታደርግ የአፍሪቃውያኑን የመወሰን ኃይል በማክበር ነው። በሌላ አነጋገር እንደ አንድ ጣልቃ የሚገባ የውጭ ኃይል መታየት አትፈልግም። ይህም በተግባር ሲተረጎም ስርዓተ ዲሞክራሲን በመትከሉ መንገድ ላይ እየተጓዙ ካሉ የአፍሪቃ ሀገራት ጋር የሚታየው የፈረንሳይ ግንኙነት በጣም ቅርብና ጉልህ ድጋፍ የታከለበት ነው። በአፍሪቃ የሀገር መሪዎች በህገ መንግስቱ ከተወሰነላቸው የስልጣን ዘመን በላይ በስልጣን ላይ መቆየት አለባቸው ወይ በሚል በአሁኑ ጊዜ ብርቱ ወቀሳ ከተፈራረቀባቸው በርካታ ሀገራት መካከል አንዷ የኮንጎ ሪፐብሊክ ናት። እንደሚታወሰው የቡሩንዲ ፕሬዚደንት ፒየር ንኩሩንዚዛ ከጥቂት ወራት በፊት በሀገሪቱ ህገ መንግስት ላይ ማሻሻያ በማስደረግ ለሶስተኛ የስልጣን ዘመን በተመረጡበት ሁኔታ የተነሳ በሀገሪቱ የተቀሰቀሰው ውዝግብ አሁንም ገና አልበረደም። የጎረቤት ሩዋንዳ ምክር ቤትም ፕሬዚደንት ፖል ካጋሜ እንደ አውሮፓውያን ዘመን አቆጣጠር በ2017 ዓ ም ለሶስተኛ የስልጣን ዘመን መወዳደር የሚያስችላቸውን የህገ መንግስት ማሻሻያ ከጥቂት ቀናት በፊት አጽንቆታል። ምክር ቤቱ ይህንኑ ረቂቅ ያጸደቀው የፕሬዝደንቱን የስልጣን ዘመን የሚገድበው የህገ መንግስት አንቀጽ 101 እንዲሻሻል የቀረበውን ሀሳብ ከ11.7 ሚሊዮኑ የሩዋንዳ ህዝብ መካከል 3.5 ሚሊዮኑ በፊርማቸው ከደገፉት በኋላ ነው። ይኸው ማሻሻያ ወደፊት ለህዝበ ውሳኔ የሚቀርብ ሲሆን በቀላሉ ድጋፍ እንደሚያገኝ ብዙዎች ከወዲሁ ገምተዋል። በሩዋንዳ የተቃዋሚው የአረንጓዴዎች ፓርቲ እንደ ብዙዎቹ አፍሪቃውያን መሪዎች ስልጣናቸውን መልቀቅ አይፈልጉም ያላቸውን የፕሬዝደንት ፖል ካጋሜ ለተጨማሪ ዘመነ ስልጣን መወዳደርን በመቃወም ለላዕላይ ፍርድ ቤት ያስገባውን የክስ ማመልከቻ ፍርድ ቤቱ ባለፈው መስከረም ወር መጨረሻ ውድቅ ማድረጉ የሚታወስ ነው።